በኢትዮጵያ የአስረኛ ክፍል የሁለተኛ ደረጃ ማጠናቀቂያ ፈተና ዛሬ ተጀምሯል። አንድ ነጥብ ሁለት ሚሊዮን በላይ ተማሪዎች ለፈተናው እንደሚቀመጡና ፈተናውን የሚያስተናግዱ ከ720 በላይ ባለሙያዎች መሰማረታቸውንም በአገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የህዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ረዲ ሽፋ ለዶችቪሌ ተናግረዋል። ባለፈው ዓመት ፈተናው ሾልኮ በማህበራዊ መገናኛ ብዙሀን ላይ በመበተኑ ፈተናው ለሌላ ጊዜ እንዲተላለፍ ተደርጎ ነበር። ይህም የብዙ ተማሪዎች ስሜት እንደነካና ሌሎችንም እንዳስቆጣ ይታወሳል። አሁን ያለው የተማሪዎቹን ስነ ልቦና በተመለከተ አቶ ረዲ እንዲህ ይላሉ። አሁን ተማሪው በተረጋጋ ስነ ልቦና ፈተናውን እየወሰደ ነው ያለው። እኛም የቅድመ ዝግጅት ስራ ላይ በጣም ኤጀንሲውም ሆነ አጠቃላይ መንግስት ጠንካራ የተቀናጀ ስራ ይሰራ ስለነበረ ያንንም ደግሞ ለተማሪውም በአጠቃላይ ለህዝቡ ኮሚኒኬት እየተደረገ ስለነበረ ተማሪው ኮንፊደንስ ዴቨሎፕ አድርጎ ራሱን ለፈተና አዘጋጅቶ ፈተናውን በመፈተል ላይ ይገኛል ማለት ነው። ስለዚህ ከአምናው ጋር በተያያዘ ብዙም ስጋት እየገባው አይደለም። ባለን መረጃ መሰረት ዘንድሮም ከፈተናው ዋዜማ ጀምሮ የኢንተርኔት አገልግሎት መቋ ረጡ እየተሰማ ይገኛል። ትናንት ከአዳማ ተነስቼ ወደ ወለጋ ተጉዣለሁ ያሉን ስማቸው እንዳይጠቀስ የፈለጉት ግለሰብ የኢንተርኔት አገልግሎት እንዳልነበረና በተጓዙበት ከተሞችና መንገዶች የታዘቡትን ለዶች ቬሌ ተናግረዋል። ዘንድሮም እንደዛ አይነት ፍራቻዎች ነበሩ። ምክንያቱም አሁን ከመንግስት ጋር ያለው ነገር ባለፈው እንግዲህ ይሄን ያው ሶሻል ሚዲያዎች ናቸው እና ይሄን ሚና የተወጡት በትልቁ። ዘንድሮም ደግሞ ይህንኑ እንትን የሚያደርግ ነገር ቀድሞ እንኳ አይደለም ያው ከሁለት ቀን ቀደም ብሎ ወይ አንድ ቀን አሁን እዚህ ያለውበት አካባቢ ሙሉ በሙሉ አሁን ሶሻል ሚዲያ አይሰራም፣ ኢንተርኔት የለም እና ተማሪዎችን ማነጋገር የነበረና እንደዛ አይነት ፍራቻም አለ ዘንድሮ ማለት ወሬዎች ይነዛሉ፣ ፈተና ይወጣል፣ ፈተና እንደዚህ ነው የሚሉ ተማሪ ተረጋግቶ እየተፈተነ አይደለም አይደለም። አሁንም ምክንያቱም ፈተና ወጧል፣ ፈተና እንደዛ ይባላል፣ ብዙ አይነት ነገሮች ይባላሉና ብቻ የተረጋጋ ነገር አይታየም። በአዲስ አበባ ዩኒቨርሲቲ የሕግ ተማሪ የሆነችው ግን ስሟ እንዳይጠቀስ የፈለገች የኢንተርኔት ተጠቃሚ አገልግሎቱ ከትላንት ጀምሮ መቋረጡንም ትናገራለች። ትላንትና ወደ አስራ አንድ ሰዓት አካባቢ ከቀኑ አስራ አንድ ሰዓት ሊሆን ሲል ነው የተቋረጠው። መጀመሪያ አላወቅንም ነበር ሁላችንም ለምን እንደተቋረጠ፣ ግን ወዲያው ያው ትዝ አለን ፈተና ምናምን ደርሶ እንደሆነ ስለገባን። ግን አሁን አካባቢው ላይ ምንም በቃ ሰው ፌድ ነው ያደረገው። ኦኬ ብሎ አክሴፕት አድርጎታል መቋረጡን በቃ ልጆቹ በኋላ ከሚረባበሹ እንደዚህ ወጥቷል አልወጣም እየተባለ ልጆቹ ጭንቀት ውስጥ ከሚገቡ በቃ ይዘጋ ብሎ ነው። አሁን በእኔ ዙሪያ ያሉ ሰዎች በቃ ትሱኬ ብሎ ነው ሰው አክሴፕት አድርጎታል። በእኔ አካባቢ ያለ ሰው ኢንተርኔት መዘጋቱ ምናልባት ፈተናው ተሰረቀ ወይም አልተሰረቀም የምለውን ጭንቀት ሊቀንስ ይሆናል እንጂ አገልግሎቱን ማቋረጥ ፈተናው ከመሰረቅ አያግደውም ስትልም አስተያየቷን ሰጥታለች። የኢንተርኔት አገልግሎት ተቋርጠዋል መባሉን ከመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤትም ሆነ ከኮሚኒኬሽንና ኢንፎርሜሽን ቴክኖሎጂ ሚኒስቴር የሚመለከታቸውን ለማነጋገር ብንሞክርም አልተሳካም። ይሁን እንጂ አቶ ረዲ ጉዳዩን አስመልክቶ ስመልሱ ዛሬው እለት በእርግጥ ቼክ አላረኩም፣ ግን ከኢንተርኔት አጠቃላይ ከሶሻል ሚዲያው መዘጋት ጋር በተያያዘ ያለኝ መረጃ የለም። ትናንትና ግን ራሴ ገብቻ አክሰስ አድርጌያለሁ። ከዚህ ጋር በተያያዘ እኛ ቀጥታ ለመንግስት ወይም ለቴሌ የሰጠነው አቅጣጫ የለም እንደ ኤጀንሲ ማለት። ስለዚህ እኔ ባለኝ እንትን ቀጥታ ኤጀንሲው ለቴሌ አቅጣጫ ሰጥቶ በዛ መልኩ የተዘጋበት ሁኔታ አላስታውስም። በዚህ ጉዳይ ላይ በትምህርት ሚኒስቴር ምክትል የህዝብ ግንኙነት አላፊ የሆኑት ወይዘሮ ሀረጓ ማሞ አስተያየታቸውን ሰጥቶናል። አይ እኔ መዘጋቱንም እርግጠኛ አይደለሁም። ምንም ከፈተናው ጋር በተያያዘ ኢንተርኔት አይዘጋም። ኦልሬዲ በርካታ ሁኔታ ፈተናው እየሄደ ስለሆነ ምንም ከፈተናው ጋር ተያያዥነት የሚኖረው አይመስለኝም። ያለውም አይደለም ደግሞ የኢትዮጵያ መንግስት ባለፈው ዓመት የፈተናውን መሽሎክን ሰበብ በማድረግ ለወራቶች የፌስቡክ፣ የትዊተር፣ የኢንስታግራም እና አገልግሎቶች አቋርጦ እንደነበረ ይታወሳል።